ጋቢና ቪኦኤ! ሰላም ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባበሉ። ታክሲው ሞልቷል። ጋቢና ቪዮኤ አስገባችሁት። africa's livest dj dj fatu on the one and two one love for miss you ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን። ከዚህ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ ጋቢና ቪኦኤ፣ የአርቡ ጋቢና ሙዚቃ ፕሮግራማችሁ ተጀምረዋል። ማስተናገዳችሁ ዲጄ ፋትሱ ነ እንግዲህ አብራችሁኝ በመቆየት ፕሮግራሜን እንድትደሰቱ ኢንጆይ እንድታደርጉት ተጋብዛችኋለሁ። ፕሮግራሜ ተጀምረዋል። I'm float like a butterfly and sting like a bee. George እንደ ቢራቢ እንሳፈፋለሁ ሳፈፋለሁ እንደ ንብ እናደፋለሁ ሲል በአንድ ወቅት የተናገረው ቃል እስከዛሬ ይወሳለታል። በዛሬው ፕሮግራሜ ላይ እንግዲህ ስለ መሐመድ አሊ ነው። ምን አብረን የተለያዩ ፕሮግራሞች አሉን። መሐመድ አሊ እንግዲህ ባለፈው ሳምንት ልክ የዛሬ ሳምንት ከዚህ አለም በሞት በሰባ አራት አመቱ የአባት ስም ማን ይባላል? መሐመድ አሊ። መሐመድ አሊ እንግዲህ በጣም የታወቀ ቦክሰኛ ነው። ከዛም በላይ ደግሞ የነጻነት ተዋጊ ነው። ለጥቁሮች መብት የቆመ ነው እና የሱን ታሪክ፣ ያሸነፋቸውን ውጤቶች ሁሉ አዘጋጅተን ወደ በኋላ አብረን እንቆያለን። የስድብና ማስፈራራት ናዳ በሊስተን ላይ ማውረድ የጀመረው አስጠሊታ አሮጌ ድብ ሲል ዘለፈው። እንደ ቢራቢሮ እንሳፈፋለሁ እንደ ንብ እናደፋለሁ ሲል አስፈራራው እንግዲህ ማስተናግዳችሁ ዲጄ ፋቱ። እንግዲህ መሐመድ አሊ አሊ ከተሰኘ ዊል ስሚዝ ከተወነበት ፊልም ላይ እንግዲህ ማጀቢያዎቹ ሙዚቃዎች ሁሉ አዘጋጅቻለሁ። ወደ አምስት ስድስት ሙዚቃዎች ከዛ ከአሊ ሙዚቃ ማጀቢያ ላይ ዛሬ አስደምጣቸዋለሁ። አስተያየቶች ካሏችሁ እንግዲህ በቪኦኤ አማሪክ ላይም በፌስቡክ መጻፍ ትችላላችሁ። ጥያቄዎችም ካላችሁ ለመሐመድ አሊ የምትነግሩ ነገር ካለም እንቀበላለን። እንግዲህ የቀብሩ ስነስርአትም በዛሬው ቀን ነው የሚካሄደው ው በፊት ለፊቴ እንደማየው በቴሌቪዥን አስከሬኑና ሰዎች ያጅበውት በተወለደበት ሀገር በዳውንታውን ሉዊስቪል እየሄደ ነው። እንግዲህ አብረን እንቆይ በማለት ፕሮግራሜን የምጀምረው በብሩከር ቲን ኤምጂስ ቼንጅ ዞን ካም የተሰኘ በጣም የታወቀ ሙዚቃ ይህንን ሙዚቃ ለአሊ ፊልም ማጀቢያነት የተሰራ ሙዚቃ ነው። እሱን በመጋበዝ እጀምራለሁ። አብራችሁን ቆዩ። Since it's been a long time. I don't know what's up there beyond the sky it's been a long I wish I could come out there where you are baby a long time coming but I know look at you, a change gonna come oh yes it will look at let me say Somebody keep telling me oh boy don't hang around it's been a long, a long if anybody know what I'm talking about let me see you wave your hand I know a change gonna come ah. oh, yes it will but I've gotta take my time to say this look can I go to my brother, yes, sir. And I tell him, I said, Brother, help me, please. But he winds up knocking me, he knocks me. ቼን ጎንም ያደመጣችሁት ሙዚቃ የርንጂስ የተሰኙት ሙዚቀኞች ነበረ። ይህ ሙዚቃ ደግሞ ለመሐመድ አሊ ል ስሚት የተወነበት አሊ የተሰኘው ፊልም አጀቢያ የተሰራ ሙዚቃ ነው። በጣም የሚወደድ ሙዚቃ ነው። ሳምኩክ ተጫውተውታል። በጣም የሚታወቅ ሙዚቃ ነው። እንደ ተዝናናችሁበት ተስፋ አደርጋለሁ። ዲ የምታደምጡት ጋቢና ቪን ጋቢና ሙዚቃ አርብ ነው። But Muhammad Ali Laino programma salano, and girls, Mohammed Ali Kazakajogus Tato Salam Sadam too. This is the story of Cassius Clay, who changed his name to Muhammad Ali. He knows how to talk and he knows how to fight. የቀድሞው የዓለም የከባድ ሚዛን ሻምፒዮን መሐመድ አሊ ላለፉት ሰላሳ ሁለት ዓመታት ለፓርኪንሰንስ ሴነርፍ ሕመሙ በሕክምና ላይ ቆይቷል። ተወዳጁና ብዙ ጊዜ በሚወስዳቸው ጠንካራ አቋሞቹና በሚሰጣቸው አስተያየቶች አጨቃጫቅ የነበረው አሊ ፕሮፌሽናል ቦክስን ለረጅም ጊዜ ይዞ ቆይቷል። በዚህም ስፖርትስ ኢሉስትሬትድ መጽሔት አሊን የ20ኛው ምዕት ዓመት ምርጥ የስፖርት ሰው ሲል ጠርቶታል። ሙሐመድ አሊ ብዙ መታወቂያዎች አሉት። ለውድድር ወደ ሪንጉ ሲገባና ከመግባቱ በፊት ጉራው አይጣል ነው። ስሜቱ የጋለ በቃላት መጫወት የሚችል የእጆችና እግሮቹ የተቀናጀ ዳንስ መሰል እንቅስቃሴ በእጅጉ ተወዳጅነትና አዝናቆት ነበረው። እንደ ቢራቢሮ እንሳፈፋለሁ እንደ ንብ እናደፋለሁ ሲል በአንድ ወቅት የተናገረው ቃል እስከ ዛሬ ይወሳለታል። ከቀለም ቀቢ አባቱ ኬንተኪ የተወለደው መሐመድ አሊ ወደ ቦክሱ ስፖርት ዓለም የገባው ገና በልጅነቱ የመንደር ለካፊ ጎረምሶች ቢስክሌቱን ሰርቀው ከወሰዱበት በኋላ ነው። ያኔም ራሱን መከላከል እንዲችል ያሰለጥኑት የነበረው አንድ የቀበሌ ፖሊስ ሠራዊት አባል ናቸው። እንደ አውሮፓውያን ዘመን አቆጣጠር በ1964 አሊ በብዙዎች ዘንድ ያሸንፋል የሚል ከፍተኛ ግምት ተሰጥቶት የነበረውን ሶኒ ሊስተን አሸነፈና ለመጀመሪያ ጊዜ የዓለም የከባድ ሚዛን ሻምፒዮን ሆነ። የዩናይትድ ስቴትስ መንግሥት ብሔራዊ የውትድርና አገልግሎትና የቪየትናም ጦርነትን በመቃወም ከሱ አስቀጣው። በዚያም ምክንያት አሊ ለቀጣዮቹ ሦስት ዓመታት ከስፖርቱ ተገልሎ ቆየ። በ1970 ግን ከፍተኛው ፍርድ ቤት ያን ብይን ቀልብሶ አሊን ነፃ አደረገው። አትሌቱ እንደ አውሮፓውያን ዘመን አቆጣጠር በ1981 ዓ ም ላይ ከስፖርቱ ራሱን ሲያገል 56ቴ በማሸነፍ አምስቴ በመሸነፍ ሬኮርድ አስመዝግቦ ነው። 37ቱን ያሸነፈው ደግሞ በኖክአውት ማለትም በመዘረር ነው። ሙሐመድ አሊ የዲፕሎማሲያዊ ሚናም ተጫውቷል። በዘመኑ እንደ አውሮፓውያን ዘመን አቆጣጠር በ1985 ዓ ምት ወደ ሊባኖስ በሮ ታጋቾችን ይዞ ለመመለስ ሞክሮ ነበር፣ አልተሳካለትም። ከአምስት ዓመታት በኋላ በ1990 መሆኑ ነው። በፋርስ ባሕረ ሰላጤው ጦርነት ወቅት ከያኔው የኢራቁ ፕሬዚደንት ሳዳም ሁሴን ጋር ተገናኝቶ አስራ አምስት አሜሪካውያን ታጋቾችን ይዞ ተመልሷል። አሊ በሕይወት ዘመኑ ቱጃር መሆን ፈልጎ ቢሆን ኖሮ ዛሬ ባለብዙ ሕንፃ፣ የመርከቦች ፋብሪካዎችና ሌሎችም የንግድ ተቋማት ባለቤት በሆነ ነበር። ያን ሁሉ ዕድል ትቶ ድምፅ ላጡ ድምፅ መሆንን ቆራጣ አቋም ሲያራምድ ቆይቶ ማለፉን መርጧል። What you know about being whole? What you know about borrowing from the neighbor next door? What you know about running around? What you know about having to swallow your People Nobody's there for you. Come on. What can I do? Or say when you're constantly standing in my face, talking can about you lonely in your own twenty dollars till I get my check next week. Said I only got twenty dollars? Got to eat. You owe okay. me twenty dollars till I get my check next week. So I, I only got twenty dollars, and me and, and my baby got to eat. Don't think so. Cause you ain't paid me back the tens spot from three weeks ago. ያደመጣችሁት ሙዚቃ ይህም የአሊ ፊልም ማጀቢያ ነበረ። አንጂ ስቶን ነበረች ያቀነቀነችልን። ማስተናግዳችሁ ዲጄ ፋቱ የምታደምጡት ጋቢና ቪኦኤ በዚህ ቀጥታ ከዋሽንግተን ዲሲ ስቱዲዮ 14 ነው የሚተላለፍላችሁ። ኢንጂነሪ ጀስቲን ይባላል፣ ፕሮዲሰሪ ደግሞ ሞክቢል ያበሮ። አንድ ኢንተርንም ዛሬ አብሮኛል ዴቪድ ይባላል። ከእነሱ ጋር ሆኜ ነው እንግዲህ ይህንን ፕሮግራም ወደ እናንተ ማደርሰው። እስቲ ቁጥር ሁለት ደግሞ ሰለሞን ክፍለ ያዘጋጀውን አሰማችኋለሁ። ዝነኛው ቡጥኛ ሙሐመድ አሊ አርቲስቶች ዘፍነውለታል። አሁን በቅርቡ ደግሞ ጥናታዊ ፊልም ተሠርቶለት ይፋ ተደርጓል። አያም አሊ ይላል የፊልሙ ርዕስ። ከቤተሰብና ወዳጆቹ ጋር ያለውን ግንኙነት አብዝቶ ያወሳል። ሴት ልጁ ሜርያም አሊ አንዷ ተዋናይ ናት። አባቴ ብዙ የተለያዩ ገጽታዎች አሉት። ስለ ቦክስ ውድድሩ እንጂ ያን ያህል ስለ ቤተሰቡ አትሰማም። ቤተሰብ ለእርሱ ምን ማለት እንደሆነ ሲነገር አይሰማም። ሙሐመድ አሊ ከሌላዋ ሴት ልጁ ጋር ሲነጋገር በፊልሙ ላይ ይታያል። የአባቴ ስም ማን ይባላል? መሐመድ አሊ። የአሊ ሌላይቱ ሴት ልጅ አና ትባላለች። አባቴ ታሪክን በተመለከተ ሁሌም ንቁ ነው። በዚህም ምክንያት መሆኑን ታውቃለ ድምፆችን በካሴት እየቀረጸ የሚያስቀምጠው አሊ ከሌላው ልጁ ጋር ሲነጋገር ደግሞ እስቲ እንደ ቢራቢሮ በራሪ፣ እንደ ንብ ተናዳፊ በለ። ጥናታዊ ፊልሙ መላው የዓለም ሕዝብ መሐመድ አሊን እንደሚወደው ያሳያል። በፊልሙ ላይ ከወዳጆቹና ከተቃዋሚዎቹ የተሰጡ የምስክርነት ቃሎችም ሦስቴ የከባድ ሚዛን ሻምፒዮኑንና የኦሎምፒክ ተሳታፊውን አሊን ያመነበትን ለመናገር ፈጽሞ ፍራቻ የሌለው ሰው መሆኑን ያረጋግጣሉ። መሐመድ አሊ እንደ አውሮፓውያን ዘመን አቆጣጠር በ2005 በዩናይትድ ስቴትስ ለሲቪሎች የሚሰጠውን ከፍተኛውን ክብር የፕሬዚደንቱን የነጻነት ሜዳሊያ ከቀድሞው ፕሬዚደንት ጆርጅ ደብልዩ ቡሽ ተቀብሏል። አርብ የቀብሩ ሥነ ሥርዓት በሚፈጸምበት ዕለት ንግግር ከሚያደርጉ መካከል የቀድሞ ፕሬዝደንት ቢል ክሊንተን አንዱ ናቸው። የወቅቱ ፕሬዝደንት ባራክ ኦባማም አሊ ባረፈ ማግስት በላኩት የሐዘን መግለጫ ምንጊዜም የማይረሳ ታላቅ የዩናይትድ ስቴትስ አትሌት ብለውታል። በዚህ ዕለት የዮርዳኖሱ ንጉሥ ሁሴን አብዱላ እንዲሁም የቱርኩ መሪ ሬሴፕ ታይፕ ኤርዶጋን ይገኛሉ። Just stand up tall, look them in the face. ይህ እንግዲህ ያደመጣችሁትን ሙዚቃ ነው። በማስከተል መጋብዛችሁ አርኬሊ ነው ለዚህ ለአሊ ፊልም ማጀቢያ የሰራውን ዘ ወርልድስ ግሬተስት ከዲጄ ፋያሱ ጋቢና ፕሮግራም ወደ እናንተ ዘ ወርልድስ ግሬተስት I am a mountain, I am a tall tree, oh, I am a swift wind, sweeping the country, I am a river, down in the valley, oh, I am a vision, and I can see clearly, if anybody like you who I am, just stand up tall, look them in the face and say, that star up in the sky, from that mountain peak up high. Hey, I made it. Mm -hmm. I'm the world's greatest, and I'm that little bit of hope when my back's against the ropes. I can feel it. Mm -hmm. I'm the world's greatest. an eagle, oh, I am a lion, down in the jungle, I am a marching band, I am the people, oh, I am a heaven hand, I am a hero, if anybody asks you who I am, just stand up tall, look them in the face and say. I'm that star up in the sky. I'm that mountain peak up high. Hey, I made it. Mm, I'm the world's greatest. Mm, and I'm that little bit of hope when my back's up against the ropes. I can feel it. Mm, I'm the world's greatest. The world's greatest in the bedroom. I choose R. Kelly. The Ali Majave around. DJ Fat. Soni. Busy. Who? The Ali Majave. Alai. Layla music. I got busy. I But I miss what they're doing. A musical. Fight the signal. But Alicia Keys. Sonu the night. I just I brought you. Call you. DJ Fat. Let's go. Alicia Keys. Cabina VOA. Let's go. i'm going to fight it señor. say you're all shakis music i'm a alil ali majabeta luna layla and batam the moment you get to bring it home to me señor david Elliott. let's go the rock ወብሪንግ ሆም ቱ ሚ ያደመጣችሁት ዴቪድ ኤሊየት ይሰኛል። የአሊ ማጀቢያ ነው። የሚጋብዝኳችሁ ዲጄ ፋትሱ ነኝ። በፕሮግራሜ ዘና እንዳላችሁ ተስፋ አደርጋለሁ። እንግዲ ወደ መጨረሻው ሙዚቃ ትዳርሰናል። እንግዲህ ስላደመጣችሁን፣ ስለምትሰጡን አስተያየት ሁሉ እናመሰግናለን። እንግዲህ ሳስተናግዳችሁ የነበርኩት ዲጄ ፋትሱ ነኝ። እንግዲህ መልካም ቅዳሜና ወደ እየተመኘሁ ፕሮግራሜን የምጨርሰው አፍሪካን ክሊር በተሰኘ ይህ ሙዚቃ ከጋና ነው የመጣው rocky Dawani programming African thriller, African thriller.